ሰላሳ ሶስተኛው በሰሜን አሜሪካ የኢትዮጵያውያን የስፖርት ፌስቲቫል ዛሬ ስድስተኛ ቀኑን ይዛል ይዟል አምስተኛውን ቀን አልተመለከትንም። አዲስ አበበ ታዲያ ከስፍራው ያጠናቀረልንን ለምሽቱ ይዘው ቀርበዋል። የዛሬው ውሎ ከሰኞ ጀምሮ ከመጣው ህዝብ በብዙ ቁጥር የሚጨምር እንደሆነ ተገምቷል። የኢትዮጵያ ቀን ተብሎ ከኳሱ ሌላ በርካታ የባህል ትርኢቶች፣ ልዩ ልዩ የሥነ ጽሑፍ ምንባቦች እና የተጋበዙ እንግዶችም ንግግር የሚያደርጉበት በአጠቃላይ ኢትዮጵያዊነትን የሚያጎሉ እና ታሪክንም የሚያወሱ ዝግጅቶች እንደሚቀርቡበት ትናንት የፌዴሬሽኑ ፕሬዚዳንት ጌታቸው ተስፋዬ ተናግሯል። ከልምድ እንዳየሁት በኢትዮጵያ ቀን ዝግጅት የፌዴሬሽኑ የህዝብ ግንኙነት ነው። የዋናው አስተባባሪ ሳምሶን ሙሉጌታ ይባላል። ጥሩ እንደምታውቁት ዛሬ የኢትዮጵያ ቀን ነው። ከሳምንቱ ትልቁ ቀን የሚባለው ነው እና ወደ ስምንት ሺህ ሰው በላይ ሚመጣ ይመጣል ብለን እንገምታለን። በዛሬ ዕለት ፕሮግራማችን የኢትዮጵያ ቀን ፕሮግራማችን ወደ ፋይቭ ሰርቲ ይጀምራል። ወደ አስራ አንድ ሰዓት ተኩል ማለት ነው። እሺ ቀጥል፣ ይሰማል። አዎ ወደ አስራ አንድ ሰዓት ተኩል ይጀምራል። በመጀመሪያ ከፕሬዚዳንቱና ከአዘጋጅ ኮሚቴው እንትን ስፒች ይሰጥናል። ከዛ በኋላ የባህሉ የፋንቲሽ በቀለ የባህል ግሩፕ ፐርፎርማንስ ይሰጣሉ። ያ እንዳለቀ የዘመናዊ አርቲስቶችም ተጋብዘዋል በዛሬ ዕለት እነ ወንዲ ማክ እነ ናቲ ሀይሌ ይመጣሉ። እንዲሁም ዩሆኔ በላይና መሀሪ ደገፋውም ፐርፎርም ያደርጋሉ ዛሬ እነዚህ በመዝጊያውም ነገ የምጫወቱ ናቸው። የክብር ከውጭ የተጋበዙት የዚህ ሀገር ያገሩ ባለስልጣናት ከንቲባዋ ቢሮ ወይም ከመሳሰለ ከመንግስታዊ አካላት ይመጣሉ። ኮንፈርም የተደረገ ነገር የለም። የተረጋገጠ ነገር የለም። ቴኖሪዋ የላከችው መልእክት አለ እና ያው እንደምታውቁት ይህን ነገር ኮንፈርም እናድርገው ልክ መጨረሻ አካባቢ ነው እና ኮንፈርም የተደረገ ነገር የለም ግን አትሊስት፣ ከከተማው አንድ ሪፕሬዘንታቲቭ ይመጣ ብለን እንገምታለን። እሺ፣ አመሰግናለሁ ሳምሶን ታንክ ዩ። አቶ አዲሱ፣ የህዝብን ቁጥር በተመለከተ በነገራችን ላይ የመክፈቻ ዕለት ባለፈው እሁድ የመጣው ህዝብ ምንም እንኳ አካባቢው እስከ አምስት ሺ ተመልካች የሚይዝ ቢሆንም እዛ የሚገኙ የሴኪሪቲ ወይም የደህንነት ተቆጣጣሪዎች እና አንዳንድ ሰዎችም እንደነገሩኝ፣ እኔም እንደምገምተው ወደ ሶስት ሺ የሚጠጋ ህዝብ ነበረ። ከሰኞ ጀምሮ ግን የስራ ቀን በመሆኑም ይመስላል እጅግ በጣም ጥቂት ሰው ነው የሚመጣው። ምናልባት ከስራ የሚወጡት ከቀኑ አስራ አንድ ሰዓት በኋላ ለምን ኳሱ እስከ ምሽቱ ሶስት እና አራት ሰዓት ስለሚቆይ በዛ ያለ ሰው ይመጣል። ይሄ በድንኳኑ ውስጥ ያሉትን ሳይጨምር ነው። በድንኳኑ ዙሪያ ኳስ ፈጽሞ የማያዩ እዛ አካባቢ ያለውን እንቅስቃሴ የሚከታተሉ ሰዎች በየቀኑ ቢያንስ እስከ አምስት መቶ ሰው ይታያል። አንዳንዴም እንደ እሁዱ አይነት በመሰለ እንደ ዛሬው የኢትዮጵያ ቀን ሁኔታ ነገ በመዝጊያው ደግሞ ከሁለት ሺህ የማያንስ ሕዝብ በድንኳኑ አካባቢ ይገኛል። በአጠቃላይ በውጭ የሚካሄዱትን እንቅስቃሴዎች ተመልክቶ ስታዲየም ውስጥ ያለውን ጨዋታ በተመለከተ ወይም ኳሱ በመኖሩ ብቻ ወደ ቶሮንቶ የመጣ ኢትዮጵያዊ ቁጥር አስራ አምስት ሺህ ያህል እንደሚሆን ብዙ ሰዎች ገምተዋል። ከኳሱ ጋራ ወይም ኳሱን ተከትለው በሚካሄዱ እንቅስቃሴዎች ዙሪያ ትናንት አንደኛው ላይ ተገኝቼ ነበረ። የምን ስብስብ እንደሆነ የጠየኳቸው አብዲሳ አያና ይባላሉ። በመሰረቱ የተሰባሰቡት የኢሃፓ አባላት የነበሩ አሁንም ያሉ ወይም የተዉ፣ በአጠቃላይ ግን ከኢሃፓ ጋር ግንኙነት ያላቸው ሰዎች ናቸው። ሪዩኒየን ማለትም ተመልሰው እንደገና ተገናኝተው ሀሳብ ሀሳብ የሚለዋወጡት በዚህ ስብስባቸው አቶ አያና እንደገለጡልኝ ምንም አይነት የፖለቲካ አቋም ውይይት ውስጥ አይገባም። የግል ጨዋታ ሜዳ በነበሩ ጊዜ ያሳለፉትን ትዝታ የመሳሰለውን እንደሚወያዩ ገልጠውልኛል።